በኢትዮጵያ በተጀመረው ለውጥ እያጋጠሙ ያሉ ያላቸውን ፈተናዎችና በዜጎች ደህንነት ላይ አደጋና ስጋት ደቅነዋል ያላቸውን ወገኖች ጠቅሶ የአርበኞች ግንቦት ሰባት ንቅናቄ ዛሬ መግለጫ አውጥቷል አሉላ ከበደ ማምሻውን የድርጅቱን የፖለቲካ ዘርፍ ኃላፊ አቶ ኤፍሬም ማዴቦን አነጋግሮ ዘገባ አጠናቅሯል ቀጥሎ ይቀርባል አቶ ኤፍሬም ማዴቦ ድርጅታችሁ አርበኞች ግንቦት ሰባት የሰጠው መግለጫ በዛሬው ዕለት ይፋ ተደርጓል ለዘላቂው የሚበጀን ለዘብተኛውን መንገድ ትተን ዋልታ ለረገጡ አጥፊ ጽንፈኞች ሀገራችንን እንዳናስረክብ እንጠንቀቅ የሚል በሀገሪቱ ያለውን የለውጥ ሂደትና እያጋጠሙ ያሉትን ፈተናዎች እንዲሁም ድርጅቱ ራሱን አክስሞ ከሌሎች ድርጅቶች ጋር በመዋሃድ በቅርቡ የሚፈጠረውን አዲስ ፓርቲ በተመለከተ እየተሰሩ ያሉትን ስራዎችም ለመገምገም አስቸኳይ ስብሰባ ማድረጉን ጠቅሳችሁ ነው ይህን ባለአምስት ገጾች ዝርዝር መግለጫ ያወጣችሁት። እስኪ በቅድሚያ የመግለጫውን ይዘት ባጭሩ ያስረዱን። አመሰግናለሁ፣ አሉላ። መግለጫውን ስናወጣ ይህ የለውጥ ቡድን የሽግግር ሂደት ከጀመረ ጀምሮ የተለያዩ ነገሮች ኢትዮጵያ ውስጥ ሲከሰቱ እና አለን እና እነዚህ የተለያዩ ነገሮች እየተጠራቃቀቡ እየተጠረቃቀቡ እና የተለያየ ተዋናይ እየተጫወታቸው አንዳንዴ ለራሱ ጥቅም ስል የሚገናኝ የተባባይ አንዳንዴ በሩቁም አንዳንዴ የተግባባ አንዳንዴ ደግሞ ለራሱ ጥቅም ስል ብቻ አንድ ላይ የሆነ አገሪቷን የኢትዮጵያ ሕዝብ የሚፈልገው ለውጥ አቅጣጫውን እንዲለውጥ ከፍተኛ ሚና የተጫወቱ እንደሆነ ያስተዋል ነው። በአንድ በኩል ለለውጡ አልታዘዝም ብሎ ትግራይ ክልል ውስጥ የከተበ አንድ ኃይል አለ። ይሄ ኃይል የጦርነት አዋጅን እያወጀ ነው። ይሄ አንድ አገሪቱን ከፍተኛ ችግር ላይ ከጣሏት አንዱ ይሄ ነው። በሌላ በኩል ደግሞ ይሄ ለውጥ ይህንን ለውጥ እኛ በፈለግነው መንገድ ነው እንጂ የሚሄደው ሌሎቻችሁ ቢያሻችሁ ተከተሉ፣ ካለዚያ ግን እኛ ባለው መንገድ የማትሄድ ከሆነ የራሳችሁ ጉዳይ የሚል ራሱን የቻለ አጥፊ የሆነ አክራሪ ቡድንም በዚህ የለውጥ ደቡስ የተፈጠረ መስሎ ታይቶናል። ሌላው ደግሞ ኦፍኮርስ ባለፉት ሀያ ሰባት አመታት ውስጥ የተጠቀመ ሀይል አለ ይህ የተጠቀመ ኃይል ደግሞ ራሱን በቻለ መንገድ ወይ ይህ ጥቅሙ እንዳይጠፋበት ካልዛም ደግሞ ባለፉት ሀያ ሰባት አመታት የሰራቸው የተለያዩ ወንጀሎች አሉ። በዛ ወንጀል በጠየቃለሁ በዚህ ይሄ ሊጠፋ ያለ ስርዓት እና ጠፋ የሚፈልግ ስርዓት አለና እነዚህ ሶስት ስርዓቶች እየተጋገዙ የደከሙ ሲመስሉ አዲስ አጀንዳ ለህብረተሰቡ እየሰጡ የለውጥ ሂደቱን ለማሰናከል በራሳቸው መንገድ እየፈጠሩ ያሉትን የተለያዩ ነገሮች አይተናል። ለምሳሌ ባለፈው ሳ የኦሮሚያ ክልል መንግስት ያወጣው መግለጫ ብታይ የዚህ አሁን ያልኳቸው የአንዱ ስራ ውጤት ነው። ምንድን ነው ያለው? በአዲስ አበባ አካባቢ የሚሰሩ ቤቶች መከፋፈል መቆም አለበት ይሄ ገና ውሳኔ ማግኘት አለበት። ጊዜ ዛሬ ያለ ቤቶቹ የተሰሩት ቆይተዋል። ቤቶች የተሰሩ ቤቶችን የሰራው ደግሞ ላቡን አንጠፍጥፎ አስር አስራ አምስት አመት ቆጥቦ የተቸገረ ህዝብ የሠራው ቤት ነው። ይሄንን በዚህ አይነትን ትልቅ ችግር በሌላ አቅጣጫ እንደማየት እና ማህበራዊ ፍት መብሶች ከመፈለግ ይልቅ ራሳቸው መንገድ አንዳንዴ ትዊተር ላይ ያሉ ሰዎችን አንዳንዴ ማህበራዊ ሚዲያ ላይ ያሉ ሰዎችን ከሚሰጧቸው ሂድ በለው አቅጣጫ ይህን አይተን አውጥተዋል። ይሄ ሲወጣ ኢትዮጵያ ስላለሁ በአዲስ አበባም ሆነ ክፍለ ሀገርም ሆነ በተለያየ ቦታ የወጣውን የህዝብ ስሜት አይቻለሁ። እነዚህ አይነት ነገሮች ሀገራችንን የለውጥ አቅጣጫ እየቀየሩት ነው ብለን እናምናለን እና ይሄ በመቀየር ላይ ያለው አቅጣጫ ሁለት ጊዜ ያገኘነውን እድል አስራዘ ስሳ ስድስትና ሰማንያ ሶስት ለሶስተኛ ጊዜ አግኝተን ሊቀሙን እና ይህን ሀገር ሌቢ እንደ ሀገር የመቀጠላችንን እድል ሊያቆሙትን ስለሚችሉ በአጠቃላይ ያለን ይሄ አንድ ብቻ እድል ነው እና ይሄ ነገር እንዳይቀማ አንድ ሆነን እንስራ። ይሄ ዋልታ የረገጡ ኃይሎች በሚሰጡት አጀንዳ አንመራ። አንድ ነገር በገነፈልና ትናንሽ ነገሮች በሰበድ ቁጥር ለእነዚህ ትናንሽ ፍንዳታዎች ከመጮህና ለእነሱ መርስ ከመስጠት እስኪ ዋና ዋናዎቹን ቅድም የጠቀስኳቸውን ትልቆቹን የአገራችንን ችግሮች አብረን መልካም። አቶ ኤፍሬም፣ ድርጅታችሁ በዚሁ መግለጫው በአሁኑ ወቅት ተፈጥሯል ስላለው የፍርሃት ድባብ፣ እንዲሁም ልንወረር ነው የሚል ጭንቀት የተፈጠረባቸውን ወጣቶች ገልጾ በየከተማው ያሉ ይላቸዋል። ይህ ሁኔታ ሊፈጥር የሚችለውን ራስን የመከላከልና በደመነፍስ ጭምር ሊፈጸም የሚችል ምላሽ ትሉታላችሁ በዝርዝር ያነሳል። እንዲሁም በመገናኛ ብዙሃን የሚታዩ ጦርነቶች ይላል። አገር በውጥረት ላይ ያለች ይመስላል ከመግለጫችሁ መንፈስ መረዳት እንደ የሚቻለው ለዘላቂ የሚበጀንን ለዘብተኛ መንገድ ትተን ጽንፍ ቤዳ አቅጣጫ አንከተል የሚለውን ለማሳካት ምንድን ነው በተጨባጭ እንደ መፍትሔ መደረግ አለበት የምትሉት? ማን ነው እስ ያን አስፈጻሚው? ባጭሩ ወደ ሀገር ውስጥ ስንገባ ጀምሮ በግልጽ እንዳስቀመጥ ነው። ይህ ኢትዮጵያ ውስጥ አሁን በሂደት ላይ ያለውን ለውጥ አንድ ኃይል ብቻ እንደፈለገ የሚዘውረው ለቅሳ ሁን የተለያዩ የፖለቲካ ባለድርሻዎች አንድ ላይ ሆነው ከእነሱም ባሻገር የሀገሪቱ ልውጣን የተለያዩ ግባቶችን በማድረግ አንድ ላይ ተሰባስበን የምናራምደው ግቡ ድረስ የምንወስደው ለውጥ ነው እንጂ ለአንድ አካል ብቻ የተሰጠ አካል አለ። በእርግጥ የኢትዮጵያ መንግስት በዚህ ላይ ከፍተኛውን ድርሻ ይጫወታል። አገሪቱን በመረጋጋትና ትልልዋን አቅጣጫዎቹ በተባለው መንገድ እንዲሄዱ የራሱ ንግ ይጫወታል ግን የተለያዩ ኃይሎች አሉ። አሁን እነዚህ የተለያዩ ኃይሎች ራሳቸው ህምፍ በረገጡ ኃይሎች እየተመሩ ቅድም ሶሻል ማህበራዊ ሜዲያ ያልከው በማህበራዊ ሜዲያ በሚረጩ በተለያየ መልክ የሚቀርቡ መረጃዎችን እንዳሉ በመቀበል የራሳቸውን አቅጣጫ በመያዝ መብረድ ያለባቸውን ነገሮች ወይም ሁኔታዎች ጭራሽ እሳት እያደረግናቸው ነው። እሳት በሆኑ ቁጥር ደግሞ የሚመቸው ሀይል አለ። እንደውም መጠቃቀሉ እንዲቀጥ ያደርገዋል። ያ ለሁላችንም አይረጅም። ለዚህ ነው ጫፍ ከረገጡ ኃይሎች ርቀን የሚጠቅመን ሀገራችንን በአንድ ላይ ሆነን መምራት ነው እና እስኪ እነሱ የሚሰጡንን አጀንዳ ከማራመድ እና ከማጮ ይልቅ እስኪ እኛ ቁጭ ብለን ለህዝብም ለእነሱም አጀንዳ አንስታቸው የሚል ነው። መልካም አቶ ኤፍሬም ማዴቦ፣ አርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊ፣ የሀገሪቱን ሁለንተናዊ አቅጣጫ አስመልክቶ የድርጅታችሁን አቋም እና ቀጣይ ሂደት በሌላ ሰፋ ባለ አለ ምልልስ እንደምናገኛችሁ ተስፋ አደርጋለሁ። በዛሬው ዕለት ይፋ ያደረጋችሁትን ስራ አስፈጻሚ የወጣውን መግለጫ አስመልክቶ ለሰጡኝ አስተያየት አመሰግናለሁ። እግዜር ይስጥ ሌላው ነው። አመሰግናለሁ። አድማጮች የአርበኞች ግንቦት ሰባት ሥራ አስፈጻሚ ኮሚቴ ዋልታ የረገጡ አጥፊ ጽንፈኞች ሲል በመግለጫው ተጠያቂ ያደረጋቸውን ቡድኖች ምላሽ በተከታይ ፕሮግራማችን ለማቅረብ ጥረት እናደርጋለን።